በካሜሮን ዋና ከተማ ያውንዴ ንሎ ንካክ በተሰኘ የመኖሪያ መንደር የነ ሚሊንጉዌ ቢያ የሙዚቃ ቡድን የከተማዋን ወጣቶች ቀልብ ለመሳብ እየታተረ ነው። ሚሊንጉ ቢያ ሕይወታቸውን አደጋ ላይ ጥለው ወደ አውሮፓ ለመሻገር ከሚጥሩ ወጣቶች መካከል አንዱ ነው። ቢያ ናይጄሪያ፣ ቤኒን እና ኒጀርን በማቋረጥ ወደ አውሮፓ ለመሻገር ቢሞክርም ለተሻለ ኑሮ የነበረው ተስፋ አልጄሪያ ሲደርስ ከንቱ ሆኗል። ገንዘቡን በአጭበርባሪዎች የተዘረፈው ቢያ ወደ ሀገሩ ለመመለስ የማይፈልገውን ሥራ መስራት ነበረበት። ማለዳ በረሃውን ለማቋረጥ በጭነት ተሽከርካሪ ተጫን እንስቶች በተመለከቱ ቁጥር ወሲባዊ ግንኙነት ማድረግ ከሚፈልጉ ሰዎች ጋር ነበርን። እንስቶቹ ሲቃወሙ ሁላችንንም ከተሽከርካሪው አስወረዱን። መንገድ ላይ የሞቱ ሰዎች ነበሩ። ስንጓዝ ልብሶቻችንን የያዙ ሻንጣዎችና የውሃ ኮዳዎች ተሸክመን ነበረ። ጉዞው አድካሚ ሲሆን፣ ሁሉንም ለመጣል ተገደድን። አንዳንድ ሰዎች በበረሃ ሲሞቱ አስከሬኖቻቸውን ጥለን መሄድ ስለማንችል በአሸዋ ሸፍነን ጉዟችንን መቀጠል ነበረብን። የቢያ ታሪክ በጀርመን የሚኖሩ አፍሪካውያን ወደ ካሜሩን ተጉዘው ይህን ገዳይ ጉዞ የሚያደርጉ ወጣቶችን ለማገዝ ካነሳሱ መካከል አንዱ ነው። ማንም በበረሃ አሊያም በባህር ላይ መሞት የለበትም የተሰኘውን ዘመቻ የጀመረችው ሲልቪ ናንትቻ የተሻለ ኑሮ ፍለጋ ወደ አውሮጳ ለመሻገር የሚሞክሩ በርካታ አፍሪቃውያንን ልብ ሰባሪ ታሪኮች መሰነዳቸውን ትናገራለች። ጉዞውን ሲጀምሩ ሁለት ሳምንት ብቻ ይወስድብናል ብለው ቢያስቡም ከአውሮፓ ለመድረስ አንድ አመት ሁለት አመት ሶስት ዓመት እንደፈጀባቸው አጫውተውኛል። በጉዞ መጀመሪያ ብዙ ገንዘብ አናወጣም የሚል እምነት ነበራቸው። ነገር ግን ከ አስር ሺህ ዩሮ በላይ አጥፍተዋል። ከዚህ በተጨማሪም ሌላ የተሳሳተ መረጃም ነበራቸው። ጣሊያን አሊያም ስፔን ስትደርሱ ስራ ትቀጠራላችሁ ተብለው ነበረ። ጣሊያን፣ ስፔን ወይንም ጀርመን ሲደርሱ ስራ አላገኙም። ሕገ ወጥ በመሆናቸው ስራ የመስራትም ሆነ የመማር እድል የላቸውም። ይህ ደግሞ ትልቅ ችግር ነው። ሲልቪ ናንትንቻ ወጣቶቹን ግንዛቤ ለማስጨበጥ ብዙ ጊዜዋን ብታጠፋም የ23 ዓመቷን ኒማቾ ጃኒን ማስቆም አልቻለችም። ጃኒን በካሜሩን ያለውን ስራ አጥነት መቋቋም እንደተሳናት ትናገራለች። ሁላችንም የየራሳችን እጣ ፈንታ አለን። እድሜ ልካችንን በካሜሩን ለመኖር አልተፈጠርንም። ሁሉም ካሜሩናውያን እዚህ ለመኖር ብቻ አልተፈጠሩም። ወደ አውሮፓ ለመሻገር መሞከር ያለው አደጋ ላይ የሚያጠነጥነው ዘመቻ በመገናኛ ብዙሃን ተደጋጋሚ ሽፋን አግኝቷል። ሚሊንጉ ቢያ ፓውል ግን ድጋሚ አስቸጋሪውን ጉዞ ለመሞከር ፍላጎት አለው። ካሜሩን የወጣቶችን ተሰጦ ትቀብራለች። ከትምህርት በኋላ ስራ ስትፈልግ ቅድመ ሁኔታዎች ይሰጡሃል። ካሜሩን ጥሩ ሀገር መሆኗ እሙን ነው፣ ነገር ግን ተሰጦን ትቀብራለች። በካሜሩን መቆየት፣ በካሜሩን መሰቃየት ህልሜ አይደለም። የ25 ዓመቱ ፒተር ንቺንዳ ህገ ወጡን ስደት ለማስቀረት አውሮፓ የተገን ፖሊሲዋን ልታላላ ይገባል የሚል እምነት አለው። አውሮጳ በአፍሪቃውያን ላይ ያላትን ገደብ ልታላላ ይገባል። አውሮጳ የጣለችውን ገደብ ልታነሳ ይገባል። ካሜሩን የቦኮ ሀራምን ጥቃት ሸሽተው ከናይጄሪያ የሚመጡትን የሰርጎ ገብ ጥቃትን ሸሽተው ከመካከለኛው አፍሪቃ ሪፐብሊክ የሚመጡትን ሁሉ ትቀበላለች። አውሮጳ በኢኮኖሚያዊ ምክንያት የሚሰደዱ አፍሪቃውያንን ልትቀበል ይገባል። ስለዚህ አውሮጳ እንደ አፍሪቃ ሁሉ ድንበሮቿን ልትከፍት ይገባል። ሲልቪና አንትቻ በካሜሩን የተጀመረው ዘመቻ ወደ አውሮፓ ስለሚደረገው ሕገወጥ ጉዞ የወጣቶችን ዓይን ከፍቷል ብላ ታምናለች። አውሮጳ ገነት አይደለችም። ወደ አውሮጳ ለመምጣት ይህን አደገኛ ጉዞ ማድረግ አይጠበቅባቸውም። ወጣቶች ወደ አውሮጳ የሚጓዙት ምርጫ በማጣታቸው መሆኑን ነግረውኛል። እነርሱን ማሳመን ከባድ ነው። ነገር ግን ከእነርሱ ጋር በመነጋገር እንዴት አማራጮች ልናቀርብላቸው እንደምንችል ማየት፣ አሊያም ወደ አውሮጳ ለመምጣት ቪዛ እንደሚያስፈልጋቸው ትክክለኛውን መረጃ መስጠት ይኖርብናል። ከጀርመን ከተጓዘው ቡድን ጋር ለስብሰባ ከተቀመጡት መካከል የሚሊንጉ ቢያ ፖል እናት ሚሊንጉይ ጌትሩድ ይገኙበታል። እናቲቱ ልጃቸው ጉዞ ላይ በነበረባቸው አራት ዓመታት ልባቸው አለማረፉን ያስታውሳሉ። ወይዘሮ ሚሊንጉይ ጌትሩድ ሌሎች ሰዎች ተጠንቀቁ የሚል ምክር አላቸው። ወንድሞቼና ልጆቼ ሆይ ምክሬን ስሙ። በሀገራችሁ በርትታችሁ ስሩ፣ የምትበሉትና የምትጠጡት አታጡም። ብትታመሙ የሚጠይቋችሁ ሰዎች በዚህ አሉ። በውጭ ሀገር ከሆናችሁ ግን ጎረቤቶቻችሁ እንኳን ስለ ጤንነታችሁ ግድ የሚሰጣቸው አይመስለኝም ንንጀ ሶ